ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሻችሁ። የዛሬ እሁድ ግንቦት 24 2006 ዓ ም የመስተዋት ዝግጅታችንን ይዘንላችሁ ቀርበናል። የምናስተናግዳችሁ ቆንጂት ታይና፣ ሄኖክ ሰማ እግዜር ነን። በዛሬ መስታወት በውጭ ሀገር የሚኖሩ ኢትዮጵያውያን በማኅበረሰባቸው ጉልህ ሚና ላበረከቱ ለወጣቶችና ለሌሎችም እውቅና ሰጥቷል። ልብስሽ የትኛው ሸማኔ የሰራው? ጫማሽ ሁሉ ጫማ ነው ወይም ሴዳር ነው የጥፍሽ ምቅሳት ትርጉሙ ምንድ ነው? የማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛ ህጽሮቱ ሲድ ተሸላሚዎች ከነበሩት አንዷ ወይዘሮ መንበረ አክሊሉ በሰብአዊነትና የሌሎችን ህይወት ለመለወጥ ባደረጓቸው አስተዋጽኦዎች ለሽልማት የበቁት ናቸው። በኢትዮጵያ በእስር ላይ የሚገኙ ወጣት ጋዜጠኞችና የጦማር ጸሐፊዎች እንዲፈቱ የማህበረሰብ የመገናኛ ብዙሃኖች በተለይ ደግሞ በትዊተር ዘመቻዎች ተጠናክረዋል። በይፋ መንግስታት ድምጻቸውን እያሰሙ ነው። በዛሬ መስታወት ባለፈው ሳምንት የጀመርነውን ለምን ታሰሩ? ወጣቶቹ ስነማን ናቸው? እስራቱ ምን አይነት አንድምታ ይኖረዋል? የሚል ውይይት ለማድረግ እንግዶች ጋብዘናል። አሁን የተፈጠረው ነገር ከዚህ ቀደም ከነበረው የሚለየው፣ ከዚህ ቀደም የነበረው የፖለቲካ ክስተቶችን ተከትሎ የሚፈጠር ነበረ፣ ረጅም ጊዜ የሚወስድ ነበረ። እንደዚህ የመሳሰሉ አብረውት የሚነሱ ማጣቀሻዎች ነበሩ። ከሁሉ በላይ ደግሞ ተደራሽነቱ ሰፊ የሆነ በሀገሪቱ ውስጥ የሚታተም ጋዜጣ ወይም ደግሞ የሚዲያ ተቋም ላይ ያተኮረ ነበረ። ይህ ግን በወጣቶች በመልካም ፈቃድ ላይ የተመሰረተ እነዚህ ልጆች በትርፍ ጊዜያቸው ሀሳባቸውን ለመግለጽ በሚያደርጉት ጥረት ላይ ያተኮረ በተለይም ሀሳብን የመግለጽ ነጻነትን በድፍኑ ለማኮላሸት የተደረገ እርምጃ ነው። በስደት የሚገኘው ጋዜጠኛ አርጋው አሽኔና ያልታሰረው የዞን ዘጠኝ የጦማር ጸሐፊዎች አባል እንዳልካቸው ሀይለ ሚካኤል የመስተዋት እንግዶቻችን ናቸው። ንጉሱ ታምሬ ዝግጅታችንን ይመራል። አብራችሁ እንድታመሹ እየጋበዝን በቅድሚያ የዓለም ዜና እናሰማችሁ። እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። አንድ አሜሪካዊ እስረኛን በአምስት የአፍጋኒስታን ምርኮኞች ቀይሮ ለማስፈታት የተደረሰውን የልውውጥ ስምምነት የዩናይትድ ስቴትሱ መከላከያ ሚኒስትር ቻክ ሄግል ትክክል ነው ሲሉ ተከላክለዋል። በዩናይትድ ስቴትስ ሕግ መሠረት ግን ኮንግሬሱ በቅድሚያ እንዲያውቅ አልተደረገም ተብሏል። መከላከያ ሚኒስትሩ ቻክ ሄግል እንደሚሉት ባለሥልጣናት የጦር ሰራዊቱ ሐምሳ አለቃ ቦ ባርግዳል ሕይወት አደጋ ላይ ነው ብለው ስለሰጉ ፕሬዚደንት ኦባማ እስረኞችን ከጓንታናሞ ቤ ኪውባ ለመልቀቅ ማቀዳቸውን በአስፈላጊው 30 ቀናት ውስጥ የምክር ቤቱ መሪዎች እንዲያውቁ አልተደረገም። የሚለቀቁት እስረኞች እጃቸው ለካታር መንግሥት ይሰጣል። አንዳንድ የኮንግሬሱ ሕግ አርቃቂዎች የአሜሪካዊውን ወታደር መለቀቅ ቢያወድሱም የእስረኞች ልውውጡን አንዳንድ ሕግጋት ግን ተችተዋል። ከሪፐብሊካን ፓርቲው ኮንግረስማን ማይክ ሮጀርስ የምርኮኞች ልውውጡን አሸባሪዎች አሜሪካውያንን እንዲያግቱ የሚያበረታታ በዩናይትድ ስቴትስ ፖሊሲ ላይ መሠረታዊ ለውጥ የታየበት አሰራር ነው ሲሉ ነቅፈዋል። ሐምሳ አለቃ ባርዳል ለጤንነት ምርመራና ላለፉት አምስት ዓመታት በታሊባኖች እጅ ስለቆየበት ሁኔታ መግለጫ እንዲሰጥ ጀርመን ወደሚገኘው የዩናይትድ ስቴትስ ጦር ሰፈር ተወስዷል። ቤይጂንግ በደቡብ ቻይና ባህር ላይ የያዘችውን እንቅስቃሴ በመተቸታቸው አንድ ከፍተኛ የቻይና ጀነራል ዩናይትድ ስቴትስና ጃፓንን ነቅፈዋል። የቻይና ጦር ኃይሎች ምክትል አዛዡ ሌተና ጀነራል ዋንግ ጓንግዦንግ ዛሬ ሲንጋፖር ውስጥ በጸጥታ ጉባኤው ላይ ሲናገሩ በጃፓኑ ጠቅላይ ሚኒስትር ሺንዞ አቤ እና በዩናይትድ ስቴትሱ መከላከያ ሚኒስትር ቻክ ሄግል የተሰነዘሩ አስተያየቶች አስቆጥተውኛል ብለዋል። ሄግል በትላንቱ ንግግራቸው ቻይና በደቡብ ባህር ላይ አደፍራሽ ተግባሮችን ትፈጽማለች ማለታቸው አይዘነጋም። ዋሽንግተን ዓለም አቀፍ ሕግጋት ሲጣሱ አይታ እንዳላየ አትሆንም ሲሉም የአሜሪካው መከላከያ ሚኒስትር አስገንዝበዋል። የጃፓኑ መሪ በበኩላቸው ቶኪዮ የደቡብ ምስራቅ እስያ ሀገሮች የባህርና አየር ክልሎቻቸውን ደህንነት ለማስከበር በያዙት ጥረት ሁሉ ከፍተኛ እርዳታ ትሰጣለች ሲሉ መናገራቸው አይዘረጋም። የታይላንድ ወታደራዊ መንግሥት ማንኛውንም አይነት የተቃውሞ እንቅስቃሴ ለመክታት በማቀድ በዛሬ ዕለት ብዙ ሺህ የጸጥታ ኃይሎችና ፖሊሶችን በመላ ባንኮክ ከተማ አሰማርቷል። ተቃዋሚዎች በቅርቡ በመፈንቅለ መንግሥት ስልጣን የያዘውን ጦር ሰራዊት በመቃወም ሰልፍ እንደሚያደርጉ መዛታቸው ታውቋል። በዛሬ ዕለትም ዋና ከተማዋ ውስጥ ቁጥሩ አነስተኛ ቢሆንም ጠንካራ ተቃውሞ የተካሄደበት ሰልፍ ተካሂዷል። ሰልፈኞች ወታደሩ ደም ያለፈሰሰበትን የሲቪሉን አስተዳደር አስወግዶ ሥልጣን ላይ ከወጣ ካለፈው ግንቦት 14 ቀን 2006 ዓ ም ጀምሮ በየቀኑ ተቃውሞ እያሰሙ መሆናቸው ይታወቃል። በባንኮክ የቪኦኤ ዜና አቅራቢ ስቲቭ ሄርመን እንደገለጸው የወታደራዊ መንግስቱ ተቃዋሚዎች ጦር ሰራዊቱ አይሎ ሊበትናቸው ከሚችልበት ስፍራ ወደ ሌላ አካባቢ ለመሰባሰብ የሶሻል ሚዲያውን ይጠቀማሉ። በታይላንድ የመፈንቅለ መንግስቱ መሪዎች እስረኞችን እንዲፈቱና በአስቸኳይ ጠቅላላ ምርጫዎችን እንዲያካሂዱ የዩናይትድ ስቴትሱ መከላከያ ሚኒስትር ቻክ ሄገል ትላንት በሲንጋፖሩ የእስያ ጸጥታ ጉባኤ ላይ መናገራቸው አይዘነጋም። በመጨረሻም ሃይማኖት በመክዳት ወንጀል ተከሳ በስቅላት እንድትቀጣ የተፈረደባት ሱዳናዊት በቅርቡ ከእስር እንደምትፈታ የሀገሪቱ ውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴር መስሪያ ቤቱ ይህን እርምጃ የወሰደው ዓለም አቀፉ ህብረተሰብ ፍርዱን በመቃወም ያሰማውን ከፍተኛ ሮሮ ተከትሎ ነው። የሱዳን ውጭ ጉዳይ ሚኒስቴር ቃል አቀባይ አብዱላ አልአዝራግ ትላንት ማታ ካርቱም ውስጥ ይህንኑ ይፋ ያደረጉት የ27 ዓመት ዕድሜ ያላት ሜርያም ያህያ ኢብራሂም በስቅላት እንድትቀጣ የተሰጠውን ብይን ተፈጻሚነት በእስር ቤት ሆና እየተጠባበቀች ባለችበት ጊዜ ነው። የአንድ ዓመት ከስምንት ወር ወንድ ልጅም እንዳላት የተነገረላት ሜርያም የተወለደችው ከክርስቲያን እናትና ከሙስሊም አባት ነው። አባትየው ቤተሰቡን ጥሎ ከሄደ በኋላ ግን ያደገችው የክርስትና እምነት ተከታይ ዘመዶቿ ጋር ነው ተብሏል። በሱዳን ሕግ መሠረት ከእስላም አባት የተወለዱ ልጆች ሁሉ ሙስሊሞች ተደርገው ይቆጠራሉ። በያዝነው ግንቦት ወር መጀመሪያ ላይ ፍርድ ቤት ቀርባ የክርስትና እምነቷን እንድትክድ የአራት ቀናት ጊዜ ተሰጥቷት እንደነበርም ተገልጿል። ሱዳን ውስጥ በሁለት የክርስትናና እስልምና እምነት ተከታዮች መካከል የሚፈጸም ጋብቻ እንደ ዝሙት ይቆጠራል። በዚህም ምክንያት ነው ፍርድ ቤቱ የአሜሪካ ዜግነት ካለው ዳንኤል ዋኒ ጋር ትዳር መመስረቷን እንደ ወንጀል በመቁጠር መቶ ጊዜ እንድትገረፍም የበየነባት። በሜርያም ያህያ ኢብራሂም ላይ የተሰጠው አሰቃቂ ፍርድ ምዕራባውያን መንግስታትንና ዓለም አቀፍ የሰብአዊ መብቶች ቡድኖችን ትችት በስፋት ማስከተሉ ይታወቃል። ብይኑ በአዲሱ ዓለም ውስጥ ቦታ የለውም ሲሉ የብሪታንያው ጠቅላይ ሚኒስትር ዴቪድ ካምረን አሳስበዋል። ዜናውም አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናምሽታችኋል። የምሽቱ መስተዋት አዘጋጅና አቅራቢዎች ቆንጅ ይታዬና ሄኖክ ሰማ ግዜር ነን። በምሽቱ የመስታወት ዝግጅት በውጭ ሀገር የሚኖሩ ኢትዮጵያውያን በማህበረሰባቸው ጉልህ ሚና ለተጫወቱ ወጣቶችና የማኅበረሰቡ አባላት ሽልማት ሰጥተዋል። እነማን ተሸለሙ? ዝርዝሩን ይዘናል። በኢትዮጵያ መንግሥት በቁጥጥር ስር የዋሉ ወጣት የዞን ዘጠኝ የጦማር ጸሐፊዎችና ጋዜጠኞችን እስራት የተመለከተ ውይይት ይዘናል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። በቅድሚያ ግን ሙዚቃ ነው የምንጋብዛችሁ። Get Watch out for this, I'm a guest, Lyrics. I'm the place, but you are not for this. Watch out for this, the place, this. miss number one list. He this this. can watch out for this? ሜጀር ሌዘር ይባላል። ቆንጂ ታንቺ ኳ ሙዚቃዎች ይሄኛው ብቻ መለጠሽ እንጂ የሙዚቃዎች ቋት ብዬሻለ። ከጄዚ አላለፍኩም ገና አይለ ነገሩ ቲያይን እዚህ ኮሪደር ላይ ተዋውቅው ነበር ነው ያልሽው። ኖ ሲያልፋይቸው አላወቅኩትም። ማን ቲ ማን ምንድን ነው የሚሉት ሚ ሜጀር ሌዘርን መንገድ ላይ እንዳታልፊያ። እንግዲህ ምን አይነት እንደሆነ ት ነግረኛል። ግሩም ሙዚቃ ነው አሁን እንደሰማሽው። አድማጮች የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው በ22 እና በ25 ሜትር ባንዶች ስርጭታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በዚህ በዩናይትድ ስቴትስ በእንግሊዝኛ አህጽሮቱ ሲድ ሶሳይቲ ኦፍ ኢትዮጵያንስ ስታብሊሽድ ኢን ዳያስፖራ የተባለው ማህበረ ግዩራን ዘረ ኢትዮጵያ ሀያ ሁለተኛ ዓመት የሽልማት ስነ ስርዓቱን ባለፈው እሁድ አካሂዷል። የሽልማቱን ስነ ስርዓት የባህልና ማህበረሰብ ፕሮግራም አዘጋጅ አሉላ ከበደ ተከታትሏል። አሉላን መቼም ለመስታወት አድማጮችም እንግዳ አይደለም። በወጣቶች ጉዳይ ላይ በሰፊው ይሳተፋል። ሬዲዮ ጋብዘነዋል። እንደምናመሻ አሉላ። አሉላ እንግዲህ ስነ ስርዓቱን ባለፈው እሁድ ማታ ተከታትለኸው ነበረ። እስኪ ጠቅለል አድርገህ ጀምርልንና ወደ ወጣቶቹ እናልፋለን። መልካም ሀያ ሁለተኛው የሲድ አመታዊ ስነ ስርዓት ሰባት ሰዓት የፈጀ ነው። እንግዲህ እንደምታውቁት በጣም ረጅም ሰዓት ይፈጃል። ብዙ ዝግጅቶች አሉት። በሰባትና ከዛ ባነሱ ደቂቃዎች አጠር ለማድረግ እንሞክር። በአዋቂዎች ጎራ ከተካሄዱት ምናልባት ባረአያነት ላይ ያተኮረ ድንቅ ስራ የሰሩ ሰዎች ክብር የሚሰጥበት ስለሆነ ለወጣቶችም በኩል ደረጃ የሚስብ ይሆናል ብዬ ገምታለሁ። ከእነሱ ብን ጀምር ቀደም ብላችሁ ያስተዋወቃችኋቸው ወይዘሮ መንበረ አክሊሉ በጣሊያን ቤት አልባ የጎዳና ተዳዳሪ እስከ መሆን ድረስ ደርሰው የነበሩ በኪነ ጥበብ ዘርፍ ተሰማርተው የሰሩ የነበረ በኋላ እዚያ ከደረሱ በኋላ በማዘር ቴሬሳ መጠለያ ውስጥ ነው ልጃቸውን የወለዱት። ከዛ ተነስተው ወደዚህ ወደ ዩናይት ስቴትስ መጥተው የተቀጠሩበት የምግብ ቤት ውስጥ በኋላ ባለቤት ለመሆን በቅተው ከዛ በኋላ ግን በየአመቱ እንደ አውሮፓያን የዘመን አቆጣጠር ከሁለት ሺ አስራ አንድ አመተ ምህረት አንስቶ በሶስት መቶ ሰዎች ጀመሩ የታንክስ ጊቪንግ የሚባለውን ትልቁ የዚህ ሀገር ልዩ በዓል ምስጋና ቀን መጀመሪያ ለ ሶስት መቶ ሰዎች፣ በሚቀጥለው ዓመት ለ ዘጠኝ መቶ ሰዎች ከዛ እያሰፉ ጭራሽ ምግብ ቤታቸውን ዘግተው ሰዎችን የሚያከብሩበት ቀን በማድረጋቸው በሚኖሩበት አካባቢ ያለ ዩኒቨርሲቲ የክብር ተናጋሪ ያደርጓቸው በመጨረሻው እንደውም የክብር ዶክተሬት ሽልማት ያገኙ ናቸው። አርያነታቸው ከምንም ተነስቶ የት መድረስ የሚቻላል የሚለውን የዚህን ሀገር ትልቅ ሀሳብ የሚያንጸባርቅ ይመስላል። ታዳሚዎችንም ሲያዝናኑ፣ ሲያስቁ ነበረ። ልክ ነው። ቅድም የሰማችሁት እንዲያውም እንደው አሁን ያልከው ሄኖክ የሚያስቀውን እንግዲህ ለብዙ ሽልማት የበቁ ሰው ናቸው ና ስጠራ መጀመሪያ ለአካዳሚ ሽልማት የተጠራውን መስሎኝ ነበር። ግን ከእሱ እንዴት እንደሚበልጥ እያሉ ህዝቡን በሳቅ በጣም በቀለልና በነጻ መንፈስ የሚናገሩ ሰው ናቸው። ምን አይነት ልብስ ነው የለበሽ? የመሳሰለውን የመሳሰለ ጥያቄ ያነሳሉ። ለምን አንሰማቸው? እንስማቸው። በሀቅ ዘመኔ ትልቅም ባይሆን የተወሰኑ ሽልማቶችን አግኝቻለሁ። ካገኘኋቸው ሽልማቶች ውስጥ ግን እንደ ዛሬው ልቤን ያስደሰተኝና እንደ ዛሬ ወኔን ያስነሳ ሽልማት አላየሁም። ምን አድርጌ ምን ሰርቼ ለዚህ እንደበቃ አላውቀውም። ጥሪዎች ደርሰኝ አካዳሚ አዋር ያሸንፉ ነበር የመሰለኝ መጥቼ ደግሞ ሳየው የዝግጅቱ የህዝቡ ሁኔታ ከአካዳሚ አዋር በ በልጦን ያገኘምት እንደውም እዛኛው ብድ ኖሮ የሚገርመኝ የጥያቄያቸው ብዛት ነበር። ልብስ የትኛው ሸማኔ ነው የሰራው? ጫማሽ ትሞ ጻማነ ወይስ የዳርማር የዳርማርግን ጅ ነው የቅሱሽ ምጥሳ ትርጉሙ ምንድን ነው? የማንን ጸጉር ነው አድርገሽ የመጣሽው? ይሄ ስለዚህ ይሄንን እንግዲህ እንዲህ ያለ ምሳሌነት የሚንጸባረቅበት የሰው ልጅ መንገድ በፈተናዎች የታጠረ ነገር ግን ለስኬት የበቃ መንገድ ያሳዩ ናቸው። ሌሎች ታዋቂ ሰዎች አሉ። ምናልባት ለወጣቶች የሚስቡ በወጣቶቹ ጎራ ከተሸለሙት አስቀድሜ ላነሳት የምትፈልገው ሁለት አሜሪካውያን ለእውቅና በቅተዋል። በዚህ አመት ታዋቂው የኢትዮጵያ ጉዳይ ማህበረሰብ ጥናት አዋቂ ዶናልድ ሌቪን አንዱ ተሸላሚ ናቸው። በኢትዮጵያ ታሪክ መጽሐፎችን ጽፈዋል። አዲስ አበባ ዩኒቨርሲቲ እኛ ስንመረቅ እንዲያውም ኪኖት ስፒከር ወይም ዋና ተናጋሪያችን ነበሩ ዶናልድ ለቪን። ልክ ነው። እሳቸው እንግዲህ በኢትዮጵያውያን ዘንድ ትልቅ ቅርበት አላቸው። ዛሬም በትጋት በኢትዮጵያ ጉዳይ ላይ ይሰራሉ። ንግግራቸውም ያንኑ ስሜት የሚያንጸባርቅ ነበር። ምናልባት ለአድማጮች በሌላ ፕሮግራም እናመጣለን። ሌላዋ አሜሪካዊት በጣም የተለየ ስሜት የሚሰጠው ሪችል በኩዊዝ ትባላለች። በስምንት ዓመቷ ከዚህ ዓለም በሞት የተለየች ታዳጊ ናት። ያቺ ታዳጊ ከኢትዮጵያ ጋር ምን አገናኛት የሚል ጥያቄ ሊነሳ ይችላል። በአምስት ዓመት እድሜዋ ነበረ በካንሰር ህመም ሳቢያ ጸጉራቸውን ለሚያጡ ህጻናት ጸጉሬ ይቆረጥና ይሰጥ ትልና ትነሳለች ያን በማድረጓ የተለየ ትኩረት ትስባለች በኋላ ግን በድንገተኛ መኪና አደጋ በስምንት አመቷ ትሞታለች ካረፈች በኋላ ግን የእሷ ጥረት ያቀና መንፈሷ በጨቅላነት ያሳየችው ምሳሌ ሌሎችን ያነሳሳና ከአንድ ነጥብ ሁለት ሚሊዮን ዶላር በላይ የእሷ ደጋፊዎች እርዳታ ይሰጣሉ ያ ገንዘብ ዛሬ ከሰላሳ ሰባት ሺህ በላይ ኢትዮጵያውያንን የንጹህ መጠጥ እንዲያገኙ ያስችላል። በዚህ ምክንያት ለእሷ የተሸለመውን ወይም ለእሷ ክብር የተሰናዳውን ሽልማት ቤተሰቦቿ ተቀብለዋል። ይሄ ትልቅ እውቅና ነው። በእውነት በጣም ይመስለኛል እንደው በስም እንጥቀሳቸው በእናንተ ፕሮግራም አምባሳደር ዘውዴ ረታም አንዱ ተሸላሚ ናቸው። የዘንድሮ እነሱን ላነሳ ነበረ በአዋቂዎች ጎራ አምባሳደር ዘውዴ ረታ ለእድሜ ልክ አስተዋጽኦቻቸው በኢትዮጵያ ታሪክ ላይ ለጻፉት መጽሐፍ፣ ኦባንግ ሜቶ ለማህበረሰብ ንቅናቄ በምሳሌነት የሚጠቀስ ሰው ቆሞ ነበር። የእሱን ንግግርም እሱን ያስተዋወቀችውንም ወጣት ንግግር በጭብጨባ ሲቀበል የነበረው የብዙውን ሕብረተሰብ ስሜት የያዘ ነው። በተለይ ኢትዮጵያ ውስጥ አንዳንድ በሚታዩ ግጭቶች ከዛ እንዴት ያለፈ ማሰብ እንደሚቻል በብሔረሰብ በምንመጣበት ብሔረሰብ በምንናገረው ቋንቋ መጀመሪያ ሰዎች ነን ከዛ በላይ በሱ መጠራት የለብንም። ከዛ ቀጥሎ ኢትዮጵያዊ ነን እያለ በምሳሌነት የሰራቸው የመስታወት አድማጮችም ያው በስፋት ከቆንጅት ጋር በተለያዩ ጉዳዮች፣ በስደተኞች ጉዳይም ሆነ እንደዚሁ ደግሞ በብሄር ብሄረሰቦች ግንኙነት፣ በኢትዮጵያ የወደፊት የፖለቲካ እንቅስቃሴ ወጣቶችን በማደራጀት ረገድ ብዙ አዋይተናል። ኦባንግን ግን ልክ ነው። ኦባንግ ብዙ ጊዜ እንግዳችን ነበር። የጋራ እንቅስቃሴ ለአዲስ ኢትዮጵያ የሚባል የማህበረሰብ ድርጅት ይመራል። እሱ ነው አረአያነቱ እሱ ነው አንደኛው። ዶክተር በላይ አበጋዝ አድማጮቻችን የሚያውቋቸው ይመስለኛል። የልብ ህሙማን ክሊኒክ የህጻናት ልብ ህሙማን ክሊኒክ ያቋቋሙት ናቸው። እሳቸውም ለእድሜ ይልክ ስራቸው ለክብር ከበቁት ናቸው። በመጨረሻ ወጣቶቹን ላስተዋውቅላቸው በጣም ጥሩ የወጣቶች ፕሮግራም እንደመሆኑ ወደ ወጣቶቹ ከመግባት በፊት እስኪ ስለ ጥቂት ስለ ሲድ ነገረን። ድርጅቱ ምንድን ነው? አላማው ምንድን ነው? ያቋቋሙትስ በማህበረሰቡ እንዴት እንደሚሰራ ግለጽልና፣ የወጣቶችን ተሸላሚዎች ሳስተዋውቀናል። መልካም ነው። ክፋጭሮ ላስተዋወቅ የሲድ አመራሮች ዘንድሮም እንግዶቻችን ናቸው። በፕሮግራማችን ላይ በየአመቱም ለውይይት እንጋብዛቸዋለን ከተሸላሚዎቻቸው ጋር በማድረግ ሀያ ሁለት አመት እንደሞላው ቅድም ጠቅሰናል። የጓደኛሞች ቀና መንፈስ ያቋቋመው ድርጅት ነው ሲል ዛሬ በብሔራዊ ደረጃ በዚህ በዩናይት ስቴትስ ትልቅ ስራ የሰሩትን ብቻ ሳይሆን ኢትዮጵያ ድረስ የሰሩትን ስራ አክብሮት ለመስጠት በምሳሌነት የሚታይ ምናልባትም በአሁኑ ሰዓት ብቸኛው የሽልማት ድርጅት ይመስለኛል በኢትዮጵያ ውስጥ ተቋቁሞ የነበረው የተዳከመና ብዙ ማንሰማበት ሆኗል። ብሔራዊ የሽልማት ድርጅትና ዛሬ በምሳሌነት የእኛ ግራሚ ብለን ልንጠራው የምንችል ነገር ግን በኪነ ጥበብ ስራዎች ብቻ ሳይገደብ በመልካም ምግባር ጥሩ ስራ በመስራት በተማሪዎቹ ዘንድ ደግሞ ከፍተኛ ውጤት በማስመዝገብ አርአያ ሊሆኑ የሚችሉ ሰዎችን እውቅና የሚሰጥ፣ የሚያከብር በየአመቱ ትልቅ ስራ የሚሰሩ ሰዎች ቦታ እንዲያገኙ የሚያደርግ ያው ብቸኛው ስትል በውጭ ሀገር በሚኖሩ ኢትዮጵያውያን ማለት ነው። የኢትዮጵያውንም መንካት ደፍሬ ያለሁኝ ይሄ ነው። ከዚህ ቀደም የቀዳማዊ ኃይለሥላሴ ሽልማት ድርጅትን የተካው ካለፉት ጥቂት አመታት በፊት በሽልማት እየቆየ እየቆየም ቢሆን ይሰጥ የነበረው ድርጅት ዛሬ በዜናም አልሰማም፣ መኖሩን እርግጠኛ አደለሁም። በእርግጥ አንዳንድ ሽልማት ድርጅቶች አለ፣ ያው በሙዚቃ በፊልም፣ በመሳሰሉት ብቅ ብቅ የሚሉ አሉ። ያው ብሔራዊውን ማለት ነው ልክ ነ እንደሱ አይነት ሽልማቶች ልክ ነ በየጊዜው ና ያለን የሲኒማ እንደውም የቅርብ ሰሞኑንም ተከታትያለሁ። ይሄ ግን ያው ጠንክሮ ሀያ ሁለት አመት ማስቆጠር ማለት ቀላል ነገር አይደለም። በየአመቱም ትልቅ ስራዎችን እየሰራ እንደውም እንዳልከው በተወሰኑ በመስራቾቹ ነው የሚካሄደው እና የሚያስከብር ነገር ነው እየሰሩ ያሉት። እናመሰግናለን። ጥሩ ነው። ማለትም በጎ ስራን በተለይ ወጣቶችን የሚያበረታታ ነው። ቅድማ ያቋረጥን ወጣቶቹን ከማስተዋወቅ በፊት ነው እና እስቲ እነማን ነበሩ የተሸለሙት? ስራቸው ምን ነበር? አስተዋውቀን። ዋናውን ወደ ኋላ ላቆይና ይሄ ምናልባት በመድረኩ የነበሩ ሰዎችን በአግራሞት ያስደመመ ልጅ አድማጮቻችንንም የተለየ ስሜት ሊያሳድር የሚችል ይመስለኛል። እሱን ላቆየውና አራት የሁለተኛ ደረጃ ተማሪ ተመራቂዎች ነበሩ ከፍተኛ ውጤት በማምጣታቸው በጎ ፈቃድ አገልግሎታቸው በብሔራዊ ደረጃ የሚታወቁ ድርጅቶች ውስጥ የትምህርታቸው ትጋት ሳያንስ ጊዜ ወስደው በአባልነት የተመዘገቡባቸው ብዙ ናቸው እና ይህን ማልጠቅሰው የሁለተኛ ደረጃ ትምህርት የመጽሐፍት ክለብ ያቋቋመች ልጅ አለች። የሳይንስ ክለብ ምክትል ፕሬዚዳንት አለች። በብሔራዊ ደረጃ የሚታወቁ ናሽናል ኤንድ ስፓኒሽ ኦነርስ ሶሳይቲ የሚባል አባል አለች። ከትምህርታቸው እኩል በማህበረሰብ ውስጥ የሚያደርጉት እንቅስቃሴ ለሽልማቱ ያበቃቸው ናቸው። ስማቸውን መጥቀስ ተገቢ ይመስለኛል። ሄዋን ጥላሁን በፊላደልፊያው ኢፒስኮፓል አካዳሚ አራት ነጥብ ዜሮ ስምንት የአጠቃላይ ውጤት ያገኘች ልጅ ናት። ከስንት ነው አራት ነጥብ አራት እንዳይሆን አሁን እያለፉ ይመስላል። ከመመዘኛው ማለፍ እየተሞከረ ነው። የመጨረሻ እንግዳችን እሱን ጎላ አድርጎ ያሳየናል። ማህሌት ሌላዋ ተሸላሚ ናት። ሄራና እንግዲህ አዲሱ እና ሉላደይ ፕራይስ ይባላሉ። እነኚህ አራት ታዳጊዎች በጣም የሁለተኛ ደረጃ ተማሪዎች ናቸው፣ ግን የሚሰሩት ስራ የነጋቸውን ትልቅነት የሚያንጸባርቅ ይመስላል። እነዚ ተሸላሚ ናቸው። በመጨረሻ ያቆየሁት ግን ሚካኤል መኮንን ይባላል። ይህ ወጣት የመጀመሪያ ደረጃ ዲግሪውን ባጠናቀቅበት ወቅት የአራት ነጥብ ሰባት አጠቃላይ ውጤት አምጥቶ የብሔራዊ የወርቅ ሜዳሊያ በኮምፒውተር ና በሳይንስ ያገኘ ልጅ ነው። በኋላ ኤምአይቲ የሚባለው በዚህ በዩናይት ስቴትስ ታዋቂው የኢንጂነሪንግ ትምህርት ቤት ሁለት ትምህርቶችም ደብል ሜጀር የሚባለው በሳይንስ ና ማት አምስት ነጥብ ሙሉ አምስት ነጥብ አምጥቶ ከፍተኛ ውጤት ያገኘ ነው። ራን ብራውን ስኮላር የሚባለውን በጣም ጥቂት አፍሪካውያን አሜሪካውያን ብቻ ያገኙትን የስኮላርሽፕ አግኝቶ የነበረ ልጅ ነው። የሚያስደንቀው ግን ይሄ የበቃ አይመስልም። ከሚሳተፍባቸው በርካታ እንቅስቃሴዎች በተጨማሪ እነኚህን አምስት ነጥብ ያመጣበትን ውጤት ሁለት ትምህርቶች በስድስት ወር ውስጥ ነው የጨረሰው የምታስተዋወቀው ልጅ አንተ የእውነት ነው ወይ? እውነቷ ነው ሳስብ ነው። እኔ ራሴ ሁለት ጭንቅላት ነው ይሄ ነገር። በዚህ እድሜ ይሄን ሁሉ ካሳካ በሰላሳ አመቱ የት ሊደርስ ነው? የነገው የቴክኖሎጂ ሰው እንደሚሆን ያስታውቃል። የትምህርት ውጤቱን በተቀበለ አርብ እለት ተቀብሎ ሰኞ እለት ጉግል ስራ ጀምረዋል። ይሄ እንግዲህ የነገው የቴክኖሎጂ ፈጣሪ ነው። የእሱ ዝርዝር በጣም ያስገርማል። አሉላ ግን አሁን አንተ ከነገርከን በጣም ድንቅ ከሆኑ ወጣቶች የተረዳሁት የ የትምህርት ውጤት ብቻ አይደለም። በማህበረሰብ ውስጥ ገብቶ የሚሰሩ ስራዎች፣ የበጎ ፈቃድ አገልግሎቶች፣ በማህበረሰቡ ውስጥ የሚደረጉ እንቅስቃሴዎችን ያገባናል ብሎ መንቀሳቀስን የጨመረ ነውና ልክ ነው። በጣም ደስ የሚሉ ወጣቶች ናቸው። አንተም ጥሩ ጊዜ እንዳሳለፍክ በዚህ ዝግጅት ተስፋ እናደርጋለን። ሄኖክ፣ ሳንጨርስ አንድ ነገር ልጨምር። ይሄ የመልካም ፈቃደኝነትን ያወራኸው የሚካኤል እንግዲህ ይህን ሁሉ ውጤት ሲያመጣ ሰው ሰአት እንዲያጥረው ነው የምጠብቀው። በአንድ ወቅት ይህን ሁሉ እያደረገ በሳምንት 25 ሰዓት ሌሎችን ትምህርት ድጋፍ የሚፈልጉ ተማሪዎችን ያስተምር ነበረ። እንግዲህ ኬት እንዳመጣው ሰዓት የእውነት ነ ወይም ያስቀን ያለው እሱ ሀያ አራት ሰዓት ነው እንደኛ ወይስ አርባ ስምንት ሰዓት ተሰ የእውነት ነ ወይ? ጥሩ ጥያቄ ነው አሉላ ሚካኤል። እንደ ተረዳሁት ኢትዮጵያ አድጎ ነው ወደዚህ የመጣው በልጅነቱ በሁለት ሺህ ስድስት ዓመተ ምሕረት ነው የመጣው የዛሬ አስራ ዘጠና ዘጠኝ ማለት ነው። ስለዚህ የዝግጅታችን እንግዳ ሆኖ አድማጮቻችንን ለመተዋወቅ እየጠያየቅን ነው። ታፋልገናለ ረዳ ተጨማሪ ዘገባዎች ደግሞ ታቀርባለ በባህልና ማህበረሰብ ዝግጅትህ ላይ በየሳምንቱ ሀሙስ ለት በሁለተኛው አጋማሽ ዝግጅታችን የሚተላልፍ ነው። አሉላ ከበደ መስታወቶችን መተ ስቱዲዮችንን ሞቅ ደመቅ ስላረከውና ሀሳቡን ደግሞ ስላጋራህን በእጅጉ እናመሰግናለን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሙዚቃን ጋብዛችሁ አድማጮች ሰላም ሰላም በይልኝ ሰላም የእኔ ወለ

Rainy days and I miss you and I miss you and I miss you and I miss you and I miss you and I miss you and I miss you ዋነኛ መዚሁ ቁጭ ብለን እስክሳውን እያቀለጥ ነው ሰላሳ ላይ ያልነው የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። የመስታወት ስርጭት ይቀጥላል። በነገራችን ላይ ሄኖክ የሽልማትን ነገር ያነሳን እንደሆነ ኢትዮጵያውያን ወጣቶች በየቦታው ለሽልማት ለትላልቅ እውቅና እየበቁ መሆናቸው ይታወቃል። ለምሳሌ ባለፈው ማክሰኞ ፕሬዚደንት ባራክ ኦባማ አራተኛ በአይነቱ አራተኛ የሆነውን አመታዊ የዋይት ሀውስ የሳይንስ ኤግዚቢሽን አስተናግደው ነበረ። ዝግጅቱ ልዩ የሆኑ የሳይንስ ፕሮጀክቶች የሚታዩበት፣ አንዳንዶቹ እጅግ ልዩ የፈጠራ ስራ ሙከራዎችን ያካሄዱ ተማሪዎች ጥረቶች ለውቅና የበቁበት ነው። ከእነዚህ መካከል የማን ስም ጉብ ብሎ ይገኛል መሰለ? የማን የአስራ ስምንት ሲያንስህ ነው የአስራ ስምንት አመቱ ፈለገ ገብሩ ፈለገ ገብሩ ከባልደረባው የ17 ዓመቷ ኬረም ፋን የተባለች ወጣት ጋር ሆኖ ምንድነው የሰራው? ኢትዮጵያ በመኪና አደጋ በሚሞቱ እግረኞች ብዛት ከዓለም አንደኛ መሆኗን ከግንዛቤ በማስገባት ፈለገናል ም ቆንጅ በ1999 ዓ ም የዓለም የትራፊክ ቀን ሲከበር ነቨር ድራይቭ ን አዲስ በአዲስ አበባ አትንዱ የሚል ነበር የተላለፈው መልክት የሚገርም እኮ ነው ካለው መኪና አንጻር ገዶቹ ጠባብ ስለሆኑ እና ያንን ከግንዛቤ በማስገባት ፈለገና ከረን ለአዲስ አበባ መንገዶች መኪና አሽከርካሪው መንገድ የሚያቋርጥ እግረኛ ከፊቱ መኖሩን ና እግረኞች በተጨናነቁት አዲስ አበባ መንገዶች በደህና እንዲሻገሩ የሚረዳ ዘዴ ነው የቀየሱት ሙሉ በሙሉ ከፀሐይ ብርሃን በሚመነጭ ኃይል እንዲሰራ አድርገው እነዚህ ወጣቶች የፈጠሩት የእግረኛ ማስጠንቀቂያ ሁለት ምልክቶች ነው የሚሰጠው። እንደተናገሩት በአንድ በኩል ለአሽከርካሪው በዚህ ያህል ርቀት መንገድ የሚያቋርጥ እግረኛ አለና ተጠንቀቅ የሚል ምልክት ሲሆን፣ በሌላ በኩል ለእግረኛው መኪና እየገሰገሰ እየመጣብህ ነው ለማቋረጥ ይህን ያህል ጊዜ አለህ ብሎ ያስጠነቅቃል። ፈለገና ኬረን የኒውተን ማሳቹሴትስ ሁለተኛ ደረጃ ትምህርት ቤት ኢንቬቲም የተባለ ስብስብ መሪዎች ናቸው። ይህ ስብስብ የለመሰን ኤም አይቲ ፕሮግራም የዩሪካ ፌስት አመታዊ ዝግጅት ላይ በየአመቱ በሰኔ ወር የሚቀርብ የፈጠራ ስራ ይሰራሉ። ሁለቱም የዩናይትድ ስቴትስን ዜግነት ወስደው አሜሪካ የሚኖሩ ሲሆኑ ፈለገ በብራውን ዩኒቨርሲቲ ኮምፒውተር ሳይንስ እና ቪዥዋል አርት ተማሪ ነው። ኬረን ገና የአስራ ሁለተኛ ክፍል ተማሪ ነው። በጣም የሚገርሙ ወጣቶች ናቸው። ስራቸው እንዴት እንደሆነ አሁን አንቺም ስትገልጩ እኔም ሳዳምጥ ነበርና እንዴት እንደሚሰራ በፀሀይ ብርሃን ይሄ መልእክት ደግሞ በስልክ ነው የሚተላለፈው የሚለውን እነሱን ፈልገን በሚቀጥለው ሳምንት የምናቀርባቸው ነ ተጨማሪ መረጃ አለሽ ቆይ ተጨማሪ መረጃ ሳይሆን ለአድማጮች ነው ጥያቄ የማቀርበው ጥያቄውም ፈለገ ገብሩን ለወጣቶች መስተዋት ፕሮግራም ልናስተዋውቀው እንፈልጋለን ስራው ምን እንደሆነ ይበልጥ እንዲያብራራ እንፈልጋለን ና ሀሎ በለን ሀሎ በለን ሌላ ተጨማሪ እንደዚሁ በማህበረሰባቸው ውስጥ ጉልህ ሚና የሚጫወቱ አንድ ሐኪም ሀሎ ዶክተር የሚባል አዲስ አበባ ውስጥ የተለያዩ የጤና እክሎች ያሉባቸው ሰዎች በስልክ ደውለው የጤና ምክርና የሕክምና አገልግሎት የሚያገኙበት አምድ የፈጠረ ወጣት ባሳለፍነው ሳምንት ለሽልማት በቅቷል። እሱንም ፈልገን እናመጣዋለን ይሆን ሐኪም ነው። ስለዚህ በየአካባቢያችሁ ያሉ ወጣቶችን መልካም ስራ የሰሩ በኢሜይል አድራሻችን ሆርናት ቪኤኒውስ ዶት ኮም ብታስተዋውቁን እኛ ደግሞ ለመድረክ እናበቃቸዋለን። ፈለገን ቤተሰቡን የምታውቁ ካላችሁ አግዙን፣ አገናኙን። ስለ ትብብራችሁ በቅድሚያ እናመሰግናለን። አድማጮች በእጅጉ እናመሰግናለን። ተከታዩ ዘገባችን በቅርቡ በኢትዮጵያ መንግስት የታሰሩ ወጣት የኢንተርኔት ጦማር አምደኞችና ጋዜጠኞችን እስራት የተመለከተ ነው። ሁለት እንግዶችን ባለፈው ሳምንት ለውይይት ጋብዘን ነበረ። ባለፈው መስታወት ካቆምንበት ውይይታችን ይቀጥላል። በኢትዮጵያ በእስር የሚገኙ የጦማር ጸሐፊዎችና ጋዜጠኞች ይፈቱ የሚል የትዊተር ዘመቻ ከታሰሩ ጀምሮ ብዙዎችን ሲያነጋግር በትዊተር ቋንቋ ትሬንድ ሲያደርግ ሰንብቷል። ክስ ሳይመሰረትባቸው በማዕከላዊ እስር ቤት የሚገኙትን ወጣት ጸሐፊዎችና ጋዜጠኞችን ፍቱ፣ የኢትዮጵያ መንግሥት የመናገር ነጻነትን ያክብር፣ ጋዜጠኝነት አሸባሪነት አይደለም፣ መጦመር ወንጀል አይደለም የሚሉ መልእክቶች በዓለም ዙሪያ በትዊተር አስተጋብተዋል። ዘመቻው ቀጥሏል። በሌላ በኩል ደግሞ ምዕራባውያን መንግስታትና የሰብዓዊ መብት ተሟጋች ድርጅቶች ሁማን ራይትስ ዎችና አምነስቲ ኢንተርናሽናል፣ የጋዜጠኞች መብት ተቆርቋሪዎቹ ሲፒጄ፣ አርቲክል 19 ና ሬሴፍ በኢትዮጵያ ሦስቱ ጋዜጠኞችና ስድስቱ የጦማር ጸሐፊዎች መታሰራቸው እንዳሳሰባቸው ገልጸው በአስቸኳይ እንዲፈቱ ጠይቀዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄን ሳኪ የመንግስታቸውን አቋም እንዲህ ገልጸዋል we urge the government of ethiopia to expeditiously review the cases of these detainees and promptly release them uh, we have raised uh, these concerns on the ground directly with the government of ethiopia and we of course reiterate our long standing concern about the abridgment of the freedom of press and the freedom of expression in ethiopia and urge the government of ethiopia to fully adhere የኢትዮጵያ መንግስት የታሳሪዎችን ጉዳይ በፍጥነት ተመልክቶ በአስቸኳይ እንዲፈታቸው በጥብቅ እንጠይቃለን። ይህንን ጉዳይ ለኢትዮጵያ መንግስት ባለስልጣናት በአዲስ አበባ በሚገኙ ወኪሎቻችን በኩል ጠይቀናል። በዚህ አጋጣሚ በኢትዮጵያ የሚታየውን የመናገር ነጻነትና የመገናኛ ብዙኃን ነጻነት ላይ የሚታዩ ጥሰቶችን ለማሳሰብ እንወዳለን። የኢትዮጵያ መንግስት በሕገ መንግስቱ ያረጋገጣቸውን ነጻነቶች እንዲያከብር እንጠይቃለን። ጄን ሳኪ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ናቸው። በዚህ ጉዳይ ላይ ለመወያየት ሁለት እንግዶች መስመር ላይ ይገኛሉ። አርጋው አሺኔ በጋዜጠኝነት በኢትዮጵያ ሲሰራ ቆይቶ የዊኪሊክስ የሚስጥር ሰነድ ይፋ ከመሆናቸው ጋር በተያያዘ በኢትዮጵያ መንግስት ወከባ ደርሶብኛል በሚል ከሀገር የተሰደደ ጋዜጠኛ ነው። አሁን በዩናይትድ ስቴትስ ይኖራል። ሌላኛው እንግዳችን እንዳልካቸው ኃይለ ሚካኤል ነው። በዩናይትድ ስቴትስ የሚገኘው ካልታሰሩት ሶስት የዞን ዘጠኝ አባላት መካከል አንዱ ነው። እንደምን አመሻችሁ። እንዴት አመሸ። ወጣቶች ናቸው። እድሜያቸው በሀያዎቹ የሚገኙ ወጣቶች የሚጠቀሙበት ደግሞ የመገናኛ ብዙሃን ብዙ ጊዜ ሜንስትሪም የሚባለው ሳይሆን ባልተለመደ ኢመደበኛ በሆነ መልኩ ነው። ወጣት መሆናቸው እነኚህ ልጆች መታሰራቸው ለምን የሚል ጥያቄ በአጋጣሚ ወይስ ታስቦበት ነው? እንደው አጠቃላይ ስእሉ እንዴት ታየዋለህ አርጋው? የተፈጸመው ነገር ታስቦበት ነው። ታስቦበት ማለት በኢትዮጵያ ያለው የዚህ የማህበራዊ ወይም የኢመደበኛ ሚዲያ ይሄ ማህበራዊ ድረገጹም ይሁን የጡመራው በኢትዮጵያ ያለው እንደምናውቀው የኢንተርኔት ተደራሽነት ከአንድ ተኩል በላይ አይበልጥም፣ አንድ መቶ አካባቢ ነው እንግዲህ እና በጣም በአፍሪካ ደረጃ እንኳን ትንሽ ከሚባልባቸው ሀገሮች ናቸው። እና የእነዚህ ልጆች ጡመራ ወይም በማህበራዊ ገጽ መሳተፍ የዛን ያክል አደጋ የሚጋርጥ ነው በሚል ታስቦ ከሆነ ያ በጣም ትልቅ ስህተት ነው የሚሆነው። በመንግስት በኩል ያሉ ሰዎች እንዴት እንደሚያዩት አላውቅም። ከዛ ባሻገር ግን እነዚህ ልጆች በሀገር ጉዳይ ያገባኛል፣ በሀገር ጉዳይ ይመለከተኛል በሚል የሚያደርጉት ተሳትፎ በተለይም ለሀገራቸው ያላቸው ተቆርቋሪነት፣ የሚያነሷቸው ርዕሰ ጉዳዮች የሚሉት እኮ ህገ መንግስቱ ይከበር ነው። በቃ ሌላ ምንም፣ ይሄ በወንጀልም የሚያስጠይቅ አይደለም። ግን እንደዚህ አይነት ጉዳዮችን ማንሳታቸው በወጣቶች ዘንድ ያልተለመደ ፕሬሲደንት ወይም ያልተለመደ አዲስ ዝንባሌን ይፈጣል የሚል ስጋት የፈጠሩ ነው የሚመስለኝና ያም ለእስር ዳርጓቸዋል ብዬ ነው ማስበው። ከዛ ቀደም በነበሩት ወራትም ልጆቹ የተለያዩ ወከባዎች ሲደርሱባቸው እንደነበረ እናውቃለን። በጣም በቅርበት ይከታተልም ስለነበር መጨረሻቸው ወህኒ ቤት የሆነበትን ምክንያት ለወጣቱ አዲስ ነገርን ይዘው ብቅ በማለታቸው ነው ብዬ ነው የማምነው። እንዳልኩ ወደ አንተ ልምጣ እስቲ። በተለያዩ የጦማር ጽሁፎቻችሁ የምዳስሷቸው በተለይ ህገ መንግስቱ ይከበር የሚሉ ዘመቻዎችን አስተናግዳችኋል። በህገ መንግስቱ ማዕቀፍ ስር ሆናችሁ የተለያዩ መብቶችን ስትጠይቁ ቆይታችኋል። እንደዚህ አይነት ጥያቄ የሚያነሱ ሰዎች ኢትዮጵያ ውስጥ በጸረ ሽብር ህጉ እየተከሰሱ ይታሰራሉ በማለት የሰብአዊ መብት ተሟጋች ድርጅቶች፣ የጋዜጠኛ መብት ተሟጋች ድርጅቶች የኢትዮጵያ መንግስትን ይከሳሉ። በእርግጥ መንግስቱ በስራቸው የታሰሩ ጋዜጠኞችም ሆኑ ጸሐፊዎች የሉም ቢልም ማለት ነው። በእናንተ በኩል አንደኛ በህገ መንግስቱ ይከበር ዘመቻችሁ ያስቀመጣችኋቸው ለራሳችሁ መስፈርቶች ምን ነበሩ ና መተማመንስ የፈጠረባችሁ ምንድን ነው? በስርዓቱ በመጀመሪያ ደረጃ ያው የኢትዮጵያን ህግ ማክበርም ማስከበርም የእያንዳንዱ ኢትዮጵያዊ ዜጋ ኃላፊነትም ግዴታም ነው የሚል እምነት ነበረን። ዜጎች የታሰሩ ዜጎች እንዳሉ እንደነበሩ ከሀገር የተባረሩ እንዳሉ እናቅ ነበር እናውቃለንም። ግን እኛ ይሄንን ነገር ለመስራት ስንወስን በወቅቱ የነበረው የኢትዮጵያ የፕሬስ ሁኔታ በተለይ ከሁለት ሺ አስሩ ምርጫ በኋላ የኢትዮጵያ የፕሬስ ሁኔታ በጣም ተዳከመ። በሁለት ሺ አምስት እና በሁለት ሺ አስር ምርጫ መሀል ብቅ ብለው የነበረው ለምሳሌ አዲስ ነገር የሚባለው ጋዜጣ ጥሩ መነቃቃት ነበረ የፈጠረው። ብዙዎቹ የዛ ጋዜጣ ፋን ናቸው ወይም አድናቂዎች ናቸው። ያንን ጋዜጣ በደንብ ነበር የሚያነቡት። እንደዛ አይነት ጤነኛ የሆነ ፖለቲካሊ የፓርቲ ፖለቲካ ውስጥ ኢንቮልቭ ያላረገ ጥሩ የሆነ ትርክት መፍጠር ከተቻለ መንግስት ሊታገስ ይችላል የሚል መተማመን ነበረን። ስለዚህ የምንጽፋቸውን አርቲክሎች ወይም ከሌሎችም ሰዎች የሚደርሱን አርቲክሎች ወይም ጽሁፎች በደንብ አድርገን አንብበን የፓርቲ ፖለቲካ ካለበት ያንን ለመጠንቀቅ ስም እንዳይወጣልን ወይም ላለመፈረጅ፣ ገለልተኛ ለመሆን ማለት ነው። ላለመፈረጅም ገለልተኛ ለመሆንም የስ ገለልተኛ ለመሆን የተጠነቀቀ ነበረ። የምንሰራ የነበረው ነፃ የሆነ ገለልተኛ የሆነ ሀሳብ በማህበራዊ ሚዲያ ማህበረሰብ ውስጥ የውይይት አጀንዳ እንዲሆን ነበረ የምንሰራ የነበረው። እንግዲህ እኛ ፍርሃቱም ስጋቱም ነበረብን። በተለይ ከቅርብ ጊዜ ወዲህ መስከረም ጀምሮ በተለያየ ሰዎች በልቁ መልእክቶች ይደርሱን ነበረ። እንግዲህ የመንግስት ደህንነት አባላት ነን የሚሉ ሰዎች ሁለቱን አባሎቻችን በተደጋጋሚ እየጠሩ ያናግሯቸው ነበር። ምንም የተለበቀ ነገር ስላልነበረ ሁሉን ነገር ይነግሯቸው እንደነበረ የተጻፉ አርቲክሎችንም የሚሰጧቸው ሁሉ እንደነበረ አባላት ማን እንደነበሩ ይጠየቋቸው ነበር። እሱንም እንደነገሯቸው በተደጋጋሚ ከኛ ጋር ባደረግነው የኦንላይን ውይይት ተነጋግረን ነበር እና እንደዚህ አይነት በጣም ከፍተኛ የሆነ እርምጃ ይወስዳሉ፣ በአንዴ ሁሉንም ሰብስበው እስር ቤት ይከታሉ የሚል ስጋቱ ቢኖረንም እንደዚህ በዚህ ፍጥነት ይሆናል ብለን አልገመትንም ነበረ። ለዛ ነበረ መተማመን የነበረው። እና ከመንግስት ጋር የመንግስትን ባህሪ ሰዎች ቢያስፈራሩንም ቢነግሩንም መንግስትን እንደዚህ አይነት በዚህ ሌቭል ወርዶ ከፍተኛ እርምጃ ወስዳል ብለን አላሰምንም ነበር። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የመስታወት ስርጭታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። የምሽቱ የውይይት ርዕሳችን በኢትዮጵያ በእስር የሚገኙ ስድስት የጦማር ጸሐፊዎችና ሶስት ጋዜጠኞችን እስራት በተመለከተ ለምን፣ እንዴትና ወዴት የሚሉ ጥያቄዎችን ይዘን ውይይት እያደረግን ነው። የምሽቱ የስቱዲዮ እንግዶቻችን አርጋዋሽኔ በኢትዮጵያ ለረጅም ጊዜ በጋዜጠኝነት የሰራ እንዳልካቸው ኃይለ ሚካኤል ደግሞ ካልታሰሩት ሶስቱ የዞን ዘጠኝ የጦማር ጸሐፊዎች መካከል አንዱ። እዚህ ላይ የዞን ዘጠኝ ጦማርያንን እንደ ኤዲቶሪያል ፖሊሲም ብለው የተመሰረቱበት አንድ አላማ አለ። ስለሚያገባን እንጦምራለን ይላል። ጥቅስ ኢመደበኛ የጦማርያንና የአራማጆች ቡድን ኢትዮጵያ ውስጥ ስላለው ማህበረሰባዊና ፖለቲካዊ ሁኔታ የተለየና ወገናዊ ያልሆነ ትርክት እየሰራ ያለ የወጣቶች ስብስብ ነው ይላል። ይህንን የምናደርግበት ዋና ዓላማ ሁሉም ኢትዮጵያውያን የሀገሪቱ ጉዳይ ያገባናል ብለው ውይይት የማድረግ ባህል እንዲያሳድጉ በማድረግ ሀገሪቷን በሁሉም መስኮች ወደ ተሻለች ደረጃ የሚያደርሱ ሀሳቦች እንዲወለዱ ማመቻቸት ነው። ስለሚያገባን እንጦምራለን ይላል። እንዳልክ፣ በዚህ መርህ ነበር የምትንቀሳቀሱት እዚህ ላይ ተነጥለው የሚወጡ ቃላቶችን ብንመለከት ወገናዊ ያልሆነ ትርክት መፍጠር፣ የመነጋገርና ያገባናል ብሎ የማሰብ ባህል እንዲዳብር፣ የመወያየት ባህል እንዲዳብር የሚል ናቸው። እነኚህን መርሆቻችሁን በተግባር ምን ያህል ፈጽመናል ብላችሁ ታስባላችሁ? ወይም ምን ያህል ጅምሩን ገፍተነዋል ብላችሁ ታስባላችሁ ከደረሰው ሁኔታ አንጻር ስትመለከቱት ደግሞ ምናልባት ግራ የሚያጋባችሁም ነገር ሊኖር ይችላል ና እስቲ ይሄንን ዘርዝረህ ግለጽልን ሁለት ዓመት ሆኗል ከተመሰረትን ግንቦት ላይ ነበር ሁለት ሺ አስራ ሁለት ላይ ተመሰረት ነው እና ከዛ ጀምሮ የጻፍናቸውን አርቲክሎች የሰራ ናቸውን ስራዎች ኦንላይን ለማህበረሰቡ አስቀምጠናቸዋል ይገኛሉ ኢንተርኔት ላይ በአንድ በመጽሐፍ መልክ ተከሽነው ቀርበዋል እና እዛ ላይ ያሉትን ጽሁፎች በማየት በማንበብ ማየት ይቻላል በብዛት የተጻፉት በአማርኛ ነው። በእንግሊዝኛም አልፎ አልፎ የተጻፉ ጽሁፎች ነበሩ እና ሁሉንም ወገን ያማከለ አስተያየት ሲሰጥ ሁሉም ወገን የሆነ ባላንስል የሆነ ገለልተኛ የሆነ የሚለው ትርክት ባላንስድ የሆነ ትርክት እንደማለት ነው። የትኛውም ወገን በኢትዮጵያ ጉዳይ ላይ የሚጽፈው የሚናገረው ነገር ባላንስድ የሆነ እንዲሆን ከፓርቲ ፖለቲካ ጀምሮ በኢትዮጵያ መንግስት የዲቨሎፕመንት ወይም የእድገት አቅጣጫ ላይ የሰጡ አስተያየቶች ኢኮኖሚ ባለሙያዎች የሰጡት አስተያየት የመንግስት ደጋፊ ነን የሚሉ ሰዎች የሰጡት አስተያየት ሌሎችም ሰዎች በመንግስት እንቅስቃሴ ላይ ደስተኛ ያሉ ሰዎችም የሚሰጡት አስተያየትን ያካተተ ጽሁፎች ነበር። ጽፍ የነበረው እና በታሪክም ለምሳሌ የኢትዮጵያ ታሪክ እንግዲህ በብዛት ጭቅጭቅ ያለበት ታሪክ ነው እና ያንን ቢሆን ኢትዮጵያውያን ተስማምተው የሆነ አንድ ሁሉንም ሊያስማማ የሚችል ትርክት እንዲፈጡ የሚያመቻች አይነት ጽሁፎች ነበረ። ምን ጽሁፍ ውይይቶች ነበሩ። እንግዲህ ከመንግስት ደጋፊ ነን የሚሉ ሰዎችም ጋር የመንግስት ተቃዋሚ ነን የሚሉ ሰዎችም ጋር ውይይቶች እናካሄዳለን። በዘመቻዎቻችን እነሱ ተሳትፈዋል፣ እንዲሳትፉ ጋብዘናቸዋል። በጣም በተለያየ አጋጣሚ መንግስት በግላጭ የሚደግፉ ሰዎች ከኛ ጋር በተለያየ ዙሪያ በተለያየ ጉዳዮች ላይ ሰርተዋል። ስለዚህ ገለልተኛ ትርክት የሚለው ይህንን ወይም ባላንስድ የሆነውን ትርክት ለማመላከት ነው። እንግዲህ እዚህ ላይ የኢትዮጵያ መንግስት ቃል አቀባይ አቶ ሽመልስ ከማል በእስራቶቹ ዙሪያ በሰጡት አስተያየት ማንም ሰው ኢትዮጵያ ውስጥ በቁጥጥር ስር በሰሩት ስራ በጋዜጠኝነት ወይ ደግሞ በጸሐፊነታቸው በቁጥጥር ስር አሉ አሉም ሲሉ ገልጸዋል። እንግዲህ አንድ የማጠቃለያና ወደፊት መመልከትም ያስፈልጋል ወዴት የሚለውን ጥያቄ መመለስ ስለሚያሻ እንደሚታወቀው ኮሚቴ ቱ ፕሮቴክት ጆርናሊስት የጋዜጠኞች መብት ተሟጋጅ ቡድን በኒውዮርክ መሰረቱን ያደረገ ኢትዮጵያ ውስጥ አስራ ስምንት ጋዜጠኞች በአሁኑ ወቅት በእስር እንደሚገኙ ገልጾ ከግብጽ ጋር የሚያስተካክላት እንደሆነ ይህም የእስራት ሬከርድ ይገልጻል። ኢትዮጵያ ውስጥ እንግዲህ እስካሁን በተመለከትናቸው ጊዜዎች ምርጫ ዘጠና ሰባትን የቅርቦቹን ብንመለከት ከዛን ጊዜ ወዲህ ባለው ጊዜ ምርጫውን ተከትሎ የታሰሩ ጋዜጠኞች ነበሩ። ከምርጫ ፖለቲካ ጋር የተያያዘ ሁኔታ ነው። ጠንከር ያለ ክስ ነበር የቀረበባቸው። ከዛ ቀጥሎ ደግሞ እንደገና በድጋሜ እስክንድር ነጋ፣ ርዕዮት ዓለሙ፣ ውብሸት ታዬ የታሰሩበት ሁኔታን ተመልክተናል። ከሀገር ደግሞ በርካታ ጋዜጠኞች ለቀው እንዲወጡ እንዲሰደዱ የአዲስ ነገር አዘጋጆችና ጋዜጠኞች ከሀገር የወጡበት አርጋው አንተ ራስህ ከሀገር የወጣህበት እኛ የምናውቃቸው በርካታ ጋዜጠኞች ከሳሁን አዲስ በጣም በርካታ ጋዜጠኞች የወጡበት ሁኔታ አለ። የአሁኑን እስራት ከእነኚህ እስራቶች ጋር በምትመለከትበት ጊዜ ምን የተለየ ያደርገዋል? አንድ የሚያደርጋቸውስ ምንድን ነው? ምክንያቱም ወደፊት ወዴት እየሄድን ነው የሚለውን ጥያቄም የሚመለከት ይሆናልና አርጋው አሁን አሁን የተፈጠረው ነገር ከዚህ ቀደም ነበረው የሚለየው ከዚህ ቀደም የነበረው የፖለቲካ ክስተቶችን ተከትሎ የሚፈጠር ነበረ። ረጅም ጊዜ የሚወስድ ነበረ። እንደዚህ የመሳሰሉ አብረውት የሚነሱ ማጣቀሻዎች ነበሩ። ከሁሉ በላይ ደግሞ ተደራሽነቱ ሰፊ የሆነ በሀገሪቱ ውስጥ የሚታተም ጋዜጣ ወይም ደግሞ የሚዲያ ተቋም ላይ ያተኮረ ነበረ። ይህ ግን በወጣቶች በመልካም ፈቃድ ላይ የተመሰረተ እነዚህ ልጆች በትርፍ ጊዜያቸው ሀሳባቸውን ለመግለጽ በሚያደርጉት ጥረት ላይ ያተኮረ በተለይም ሀሳብን የመግለጽ ነጻነትን በድፍኑ ለማኮላሸት የተደረገ እርምጃ ነውና የተለወጠም ነገር አለ። አርጋው እዚህ ጋር የሚገለገሉበት የመገናኛ ብዙሀንም አንደኛ ከመደበኛው የመገናኛ ብዙሀን የተለየ ኢመደበኛ የሆነ ሀሳቦችን በፍጥነት ማራመድ የሚቻል በህትመት እንኳ በህትመት ቁጥጥር ሊቀለበስ የማይችል ሂደትም ያለው ነው እና ደግሞ ሰፊ ዓለም አቀፍ ተደራሽነት ይህን ቃል ባልወደውም ተደራሽነት ሰፊ ዓለም አቀፍ የሆነ የመረጃ ፍሰትን ሊያቀላጥፍ የሚችል ነው። እውነት ነው። በተለይም አሁን ከነሳው ነጥብ ጋር የሚያያዘው በተለይ በአንዳንድ የመካከለኛው ምስራቅ የአረብ ሀገሮች የማህበራዊ የመገናኛ የመደበኛ መስኮችን በመጠቀም የተፈጠሩ የፖለቲካ ለውጦች አሉ እና የእንደዚህ አይነት ስጋቶችም አለ። ከዛ ባሻገር ደግሞ በኢትዮጵያ መጪው ጊዜ የምርጫ ጊዜ ነው። ስለዚህም እንደዚህ ኢመደበኛ በሆነው የመገናኛ ብዙሀን ዘርፍ ሀሳባቸውን የሚገልጹ ወጣቶች ቁጥራቸው እየተበራከተ እና በዚህ ጉዳይ ላይ እየተደራጁ የበለጠ ከመጡ ከመደበኛው ወይም በተለምዶ ከምናውቀው የመገናኛ ብዙሀን በበለጠ ተጽዕኖ ሊያሳድሩ ይችላሉ። በዙሪያቸውም ብዙ ደጋፊዎችን ሊያስተባስቡ ይችላሉ። ከዛ ባሻገር ደግሞ ከሀገር ውጭም ያላቸው በተለይ እንደ ትዊተር ያሉት የመገናኛ ብዙሀን ከመላው ዓለም ጋር ሀሳብ እንድትለዋወጥ እድል የሚሰጡ ስለሆኑ እነዚህ ነገሮች ሁሉ ተደምረው መንግስት ላይ ስጋት አሳድረውበት ሊሆን ይችላል። እስካሁንም ድረስ መንግስት እያለ ያለው የከሰስ ናቸው በሚጽፉት ወይም በሚያደርጉት ነገር አይደለም የሚል ነው። ግን ደግሞ ሁል ጊዜ በሽብር እና በተመሳሳይ ወንጀሎች የሚከሰሱት እየተመረጡ የሚጽፉና ሀሳባቸውን የሚገልጹ ሰዎች ለምን እንደሚሆኑ ለእኔ እንቆቅልሽ ነው። በሌላ ከባንክ ቤት ወይም ከሌላ አካባቢ በተመሳሳይ ወንጀል ሰው ሲያዙ አንሰማም እና እውነተኛውን ምክንያት ያው ልቦናችን ያውቀዋል። ያንን ለማለት ነው የምፈልገው። እንዳልካቸው ምናልባት አድርጋው ባለው ላይ ለመጨመር አሁን እንግዲህ መንግስት በሚያወጣው ዳታ አይቲዩም የኢንተርናሽናል ቴሌኮሙኒኬሽን ዩኒየን የሚያወጣው ዳታ አለ እና ሌላም አንድ ሶሻል ቤከርስ የሚል የሶሻል ሚዲያን ፔኔትሬሽን፣ ወይም ተደራሽነት፣ አንተ እንዳልከው ቃል አልወደውም። በየወቅቱ ፔሪዲክ የሆነ ሪፖርቶች ያወጣሉ እና የኢትዮጵያ የሞባይል ተደራሽነት ወደ ሀያ ስድስት ሚሊዮን አካባቢ ደርሷል ይላል። የኢትዮጵያ ቴሌኮሚሽን ኮርፖሬሽን ዳታ ነው የሚለው ይ አይቲዩም፣ እንደዛ አይነት ያንን የሚደግፍ ዳታ አለው። በሞባይል ደግሞ ኢንተርኔትን አክሰስ ማድረግ የሚችሉ ሰዎች ቁጥር በጣም እየበዛ ነው። በቅርብ የወጣ አንድ ሪፖርት አለ። ፍሪደም ሀውስ ያወጣው ሪፖርት እና እዛ ሪፖርት ላይ ብትመለከት ኢትዮጵያውያን ሞባይልን ተጠቅመው ወይም የሞባይል ስልካቸውን ተጠቅመው ፌስቡክን፣ እና ሌሎችም የማህበራዊ ድረገጾችን ለመጠቀም የሚያደርጉት እንቅስቃሴ በጣም ከፍ እያለ መጥቶ በዳታ ሲደግፉት ወደ ከአስር እስከ አስራ ሁለት ሚሊዮን የሚደርሱ ሰዎች በሞባይል ስልካቸው ፌስቡክን በተለይ ደግሞ ፌስቡክን የመ አክሰስ ያደርጋል። ግን ይሄ ኮ በጣም መልካም ነገር ነው። የመገናኛ ብዙኃንን ማንበብ የሚችሉ ራሳቸውን ከዓለም አቀፉ ማህበረሰብ ጋር ሊያወዳጁ የሚችሉ የመረጃ ፍሰቱ ውስጥ ገብተው መረጃ የማግኘት መረጃ ደግሞ የመስጠት ኃላፊነታቸውን የሚወስዱ ወጣት ትውልድ ማፍራት በጣም መልካም ነገር ነው። አንድ መንግስትም የሚፈልገው ና ሊፈልገው የሚገባ ጉዳይ ነው። ይሄ ታዲያ በኢትዮጵያ ጉዳይ እንዴት ነው ችግር ሊሆን የሚችለው? እንግዲህ እኔ እንደሚመስለኝ አሁን የኢትዮጵያ መጪው ምርጫ አለ ፌስቡክ ከፋሽንነት ወይም ፎቶ ከመለጠፍ ባለፈ ሰዎች ሀሳባቸውን የሚገልጹበት በአካባቢያቸው ያለውን የመልካም አስተዳደር እጦት የሚያጋልጡበት፣ በተለያዩ ጉዳይ እንግዲህ ፎቶዎች እናያለን። የገሌ ቤት ፎቶ ነው የገሌ እንትን ይሄ ነው እየተባለ ኮራፕሽንን የሚያጋልጡበት መድረክ እየሆነ መጥቷል። አሁን በተለይ ፌስቡክ ኢትዮጵያ ውስጥ ትዊተርም አሁን ስር እየሰደደ ነው። ይህንን እንግዲህ ይሄ ማለት እንግዲህ ቀድሞ ከሁለት ሺ አምስት በፊት የግሉ ፕሬስ ያለበት ችግር እንዳለ ሆኖ ሲያደርግ የነበረውን ስራ መስራት ጀምሯል ማለት ነው፣ እየተካ ነው ማለት ነው። ስለዚህ ሰዎች ፌስቡክ ላይ ፖለቲካዊ አመለካከታቸውን፣ የመልካም አስተዳደር እጥቁታቸውን መብራት ጠፋ ይሏል፣ ስልክ ኔትወርክ ሲጠፋ እንዴትም ኬትም ብለው በፌስቡክ ያንን መልእክት ያስተላልፋሉ ሜሴጅ አድርገው። ትዊተር ላይ ትዊት ማድረግ የሚችሉ ሰዎች አሉ። ስለዚህ በቴክስት ሜሴጅ ማለት ነው። ቴክስት ሜሴጅን እና ትዊተርን ሊንክ ካለከው ቴክስት ሜሴጅ ወደ ትዊትነት ይቀየራል። ስለዚህ ኢንተርኔትም ሳይኖርህ የኢንተርኔት አክሰስ ማድረግ ባትችልም በሞባይልህ በቴክስት ሜሴጅ ወደ ትዊተር መግባት ትችላለህ ማለት ነው። የሆነ አፕሊኬሽን አለ። ስለዚህ ዜጎች ራሳቸውን መግለጽ ችለዋል ማለት ነው። መንግስታቸውን ተጠያቂ ማድረግ፣ የአካባቢ መንግስታቸውን ተጠያቂ ማድረግ የሚችሉ የሚችሉበት አቅም እየፈጠሩ ነው ማለት ነው። መንግስት ደግሞ ያንን በጥርጣሬ ነው የሚመለከተው። እንደዚህ እንግዲህ የመልካም አስተዳደር ጥትም ቀጥታ ከስልጣን ፍላጎት ጋር ነው የሚያያይዘው መንግስት። እንግዲህ ውይይታችን ረዘም ያለ ነው፣ ጊዜያችንም ወደ ማብቃቱ ነው። አንድ የመጨረሻ ጥያቄ ለአርጋው ላንሳና፣ በተለይ ወደፊት የሚኖረውን ሁኔታ የሚመለከት ይሆናል። የኢትዮጵያ መንግስት በጥብቅ የኢንተርኔት ደህንነትን እንደሚቆጣጠር ሲፒጄም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አመታዊ ሪፖርትም የተለያዩ የሰብአዊ መብት ዘገባዎች ያሳያሉ፣ ያስረዳሉ። አሁን ደግሞ የተፈጠሩት እስራቶችን በምንመለከትበት ጊዜ ወደፊት የማህበረሰብ ድረገጽ እንቅስቃሴዎችን በትዊተርም ሆነ በፌስቡክ በተለያዩ አምዶች የሚደረጉ እንቅስቃሴዎችን ሊያከስም የሚችል ነው። እስራቶቹ ከተፈጠሩ በኋላስ ያለው እንቅስቃሴ ምን ይመስላል? እኔ ሊያከስም ነው የሚል ነው ብዬም አላምንም፣ ምክንያቱም አሁን አሁን ልብ ብለን ከተመለከት ነው የማህበራዊ ድረገጾች ላይ ሀሳብን መግለጽ የሰው ልጆች አንዱ ፍላጎት እየሆነ ነው። ሀሳብን መግለጽ ከሰው ልጅ መሰረታዊ ፍላጎቶች አንዱ ነው እና ከዚሁ ደግሞ የቀለለው ራሳችን የሚሰማንን ና የምንፈልገውን በእነዚህ ማህበራዊ ድረገጾች ተጠቅመን ሀሳባችንን መግለጽ ነው እና በጣም ከፍተኛ ቁጥር እያለው እያደገ ያለ እየመጣ የወጣት ቁጥር አለ በኢትዮጵያ። ይህ የወጣት ቁጥር ደግሞ የራሱ አዲስ የራሱ አዲስ ሀሳቦች አሉት። ስለዚህም ይህንን ሀሳቡን ከመግለጽ እኔ የሚገታው ነገር አለ ብዬ አላምንም። መንግስት የተለያዩ ነገሮችን ሊጠቀም ይችላል። የማፈኛ አማራጮችን ካልዘጋው በስተቀረ ይሄ ነገር ኢትዮጵያ ውስጥ አያስፈልግም ተብሎ አጠቃላይ የኢንተርኔት እና የዚህ የቴክስት ሜሴጅ አገልግሎት ካልተዘጋ ወጣቱ ይህንን ከማድረግ ይታቀባል ብዬ አላምንም። ምክንያቴ አንድ ነው ሀሳቡን የሚገልጽበት ሌላ አማራጭ ይሄ ሜንስትሪም የምንለው ዋናው ሚዲያ ወይም ደግሞ ሀሳቡን የሚገልጽባቸው ሌሎች መድረኮች ካልተመቻቹለት በስተቀረ ይህ የሰው ልጅ መሰረታዊ ፍላጎት ነው። ከማህበራዊ ድረገጽ ወደ ኋላ ተመለስ የምንልበት ጊዜ አይደለም። አሁን አንደኛ ዘመኑም ተቀይሯል። ወጣቱ ደርሶበት ነው። ስለዚህ ወደ ኋላ የምንመልስበት አማራጭ ያለ አይመስለኝም። በጣም ነው የማመሰግነው የምሽቱ የመስታወት ዝግጅት እንግዶቼ አርጋዋሽኔ በኢትዮጵያ በጋዜጠኝነት ለረጅም ጊዜ ሲሰራ የቆየና በኢትዮጵያ መንግስት ደርሶብኛል በሚለው ወከባ ከሀገር ውጭ የሚገኝ ኢትዮጵያዊ ነው። እንዳልካቸው ኃይለሚካኤል ደግሞ በዩናይትድ ስቴትስ የሚገኝ ካልታሰሩት ሶስት የዞን ዘጠኝ አባላት መካከል አንዱ ነው። አድማጮች በዚህ ውይይት ዙሪያ ያሏችሁን አስተያየቶች በትዊተርም በፌስቡክም ቪኦኤ አምሃሪክ ቪኦኤ አምሃሪክ ብላችሁ ላይክ አድርጉን፣ ተከተሉን። ሀሳባችሁን ደግሞ ሀሽታግ ቪኦኤ አምሃሪክ ወይም አት ቪኦኤ አምሃሪክ እያላችሁ ብታጋሩን የእናንተን አስተያየቶች ለአየር እናበቃለን። በቀጥታ በጉዳዩ ላይ ደግሞ አስተያየት መስጠት የምትፈልጉ ከሆነ አት ሄኖክ ፈንቴ ብላችሁ እኔን ልታገኙ ትችላላችሁ። አት ሄኖክ ፈንቴ የቪኦኤ ደግሞ ቪኦኤ አምሃሪክ ነው። እንግዶቼ አርጋዋሽኔ እንዳልካቸው አይለ ሚካኤል ሰፋ ያለ ውይይት ነው ያደረግነው። በጣም በጣም አድርጌ ላመስግናቸው፣ አመሰግናለሁ። Yeah. How good and how pleasant it is አድማጮቻችን የምሽቱ የመስታወት ዝግጅት ወደ መገባደዱ ተቃርቧል። በዝግጅቶቻችን ላይ ያሏቸውን አስተያየቶች ላኩልን። የስልክ ቁጥራችን ተዘዋዋሪ ነው 202 205 9942 202 205 9942 የውስጥ መስመር 14 ነው። ያለፏችሁን ዝግጅቶች ቪኦኤ ኒውስ ዳት ካም ስላሽ አምሃሪክ ላይ መከታተል ትችላላችሁ። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ለአራት ሰዓት የሚቀሩን ጥቂት ደቂቃዎች ናቸው። የምሽቱን ዜናዎች ቆየት ብለን እናሰማችኋለን። እስከዚያው በዚህ በጀመርነው የቦብ ማርሌ አፍሪካን አፍሪካ ዩናይት ዜማ እንቆይ። Let it be done. I tell you who we are under the sun. We are the children of the Rust man. We are the children of the I am. አድማጮች አሁን የማጠቃለያ ዜናዎችን አሰማለሁ። አንድ አሜሪካዊ እስረኛን በአምስት የአፍጋኒስታን ምርኮኞች ቀይሮ ለማስፈታት የተደረሰውን የልውውጥ ስምምነት የዩናይትድ ስቴትሱ መከላከያ ሚኒስትሩ ቻክ ሄግል ትክክል ነው ሲሉ ተከላክለዋል። በዩናይትድ ስቴትስ ሕግ መሰረት ግን ኮንግሬሱ በቅድሚያ እንዲያውቅ አልተደረገም ተብሏል። መከላከያ ሚኒስትሩ ቻክ ሄግል እንደሚሉት ባለሥልጣናት የጦር ሰራዊቱ ሃምሳ አለቃ ቦ ባርዳል ሕይወት አደጋ ላይ ነው ብለው ስለሰጉ ፕሬዚደንት ኦባማ እስረኞችን ከጓንታናሞ ቤ ኪውባ ለመልቀቅ ማቀዳቸውን በአስፈላጊው 30 ቀናት ውስጥ የምክር ቤቱ መሪዎች እንዲያውቁ አልተደረገም። አንዳንድ የኮንግሬሱ ህግ አርቃቂዎች የአሜሪካዊውን ወታደር መለቀቅ ቢያወድሱም የእስረኞች ልውውጡን አንዳንድ ህግጋት ግን ተችተዋል። ከሪፐብሊከን ፓርቲው ኮንግሬስማን ማይክ ሮጀርስ የምርኮኞች ልውውጡን አሸባሪዎች አሜሪካውያንን እንዲያግቱ የሚያበረታታ በዩናይትድ ስቴትስ ፖሊሲ ላይ መሠረታዊ ለውጥ የታየበት አሰራር ነው ሲሉ ነቅፈዋል። ሃይማኖት በመክዳት ወንጀል ተከሳ በስቅላት እንድትቀጣ የተፈረደባት ሱዳናዊት በቅርቡ ከእስር እንደምትፈታ የሀገሪቱ ውጭ ጉዳይ ሚኒስቴር አስታውቋል። የሚኒስቴር መስሪያ ቤቱ ይህን እርምጃ የወሰደው ዓለም አቀፉ ህብረተሰብ ፍርዱን በመቃወም ያሰማውን ከፍተኛ ሮሮ ተከትሎ ነው። የሱዳን ውጭ ጉዳይ ሚኒስቴር ቃል አቀባይ አብዱላ አል አዝራክ ትላንት ማታ ሀርቱም ውስጥ ይህንኑ ይፋ ያደረጉት የ27 ዓመት ዕድሜ ያላት ሜርያም ያህያ ኢብራሂም በስቅላት እንድትቀጣ የተሰጠውን ብይን ተፈጻሚነት በእስር ቤት ሆና እየተጠባበቀች ባለችበት ወቅት ነው። የአንድ ዓመት ከስምንት ወር ወንድ ልጅም እንዳላት የተነገረላት ሜርያም የተወለደችው ከክርስቲያን እናትና ከሙስሊም አባት ነው። አባትየው ቤተሰቡን ጥሎ ከሄደ በኋላ ግን ያደገችው የክርስትና እምነት ተከታይ ዘመዶቿ ጋር ነው ተብሏል። በሱዳን ሕግ መሰረት ከእስላም አባት የተወለዱ ልጆች ሁሉ ሙስሊሞች ተደርገው ይቆጠራሉ። በያዝነው ግንቦት ወር መጀመሪያ ላይ ፍርድ ቤት ቀርባ የክርስትና እምነቷን እንድትክድ የአራት ቀናት ጊዜ ተሰጥቷት እንደነበር ታውቋል። ዜናው በዚሁ አበቃ። የአሜሪካ ድምፅ ሬዲዮ በ22 ና በ25 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት እስከ አራት ሰዓት ሲያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ነገ ሰኞ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን በ3 ሰዓት ደግሞ በመደበኛው ስርጭት እስከምንገናኝ የምንሰናበታችሁ ቆንጅት ታየና ሄኖክ ሰማ ግዜርነን ሰላም ጠናደ።